አቶ ሳሙኤል አበበ በሜልበርን የአማራ ህብረት ጊዜያዊ ሊቀመንበር በቅርቡ ዩናይትድ ስቴትስ በኢትዮጵያ ላይ ለጣለችው ማዕቀብ አንዱ አስባብ ትግራይ ውስጥ የሚገኙ የአማራ ታጣቂ ኃይላት ወይም ሚልሻ ሰራዊት አባላት ከዚያ እንዲወጡ ከመጠየቅ ጋር የተያያዘ ነው ይህን አስመልክታችሁ እሁድ ጁን ስድስት መግለጫ ወጥታችኋል የዩናይትድ ስቴትስ መንግስትና የዓለም አቀፍ ማህበረሰብ አባላት እንዲገነዘቡላችሁ የምትሹት ምንድን ነው አመሰግናለሁ ካሳውን በቅድሚያ አንተም እንደገለጽከው አሜሪካ በተደጋጋሚ በኢትዮጵያ ጉዳይ ላይ መግለጫ ታወጣለች። ከእሱም መካከል የአማራ ኃይል ከትግራይ እንዲወጣ የሚል ተጨምሮበታል። እሱን በተደጋጋሚ እናያለን። በእኛ እምነት ደግሞ እሱ ተገቢ ጥያቄና የወልቃይትና ራያን ጉዳይ አሜሪካ በትክክል አልተገነዘበችውም ብለን በመረዳታችን እሱን የወልቃይትን ጉዳይ በአግባቡ ከታሪክም በሞራልም በህግም ያለውን እንትን በድጋሚ እንድትመረምርና አቋሟን እንድታስተካክል ለመጠየቅ ነው፣ መግለጫ ያወጣ ነው። የእናንተን አመለካከት፣ እይታ አሜሪካኖቹ እንዲገነዘቡ ወይም የባይደን አስተዳደር ይህን ግንዛቤ እንዲጨብጥ ለማድረግ ሌሎችም ምዕራባውያን ሀገራት እንደዚሁ ተመሳሳይ አመለካከት ያላቸው ያንን ግንዛቤ ለማስጨበጥ እስካሁን ምን የተከናወኑ ጥረቶች አሉ? ወደፊትስ ምን አቅዳቸዋል? አመሰግናለሁ። ከዚህ በፊት እንደምታውቀው በተለያዩ መንገዶች የኢትዮጵያ የተፈጠረውን እንትን ለማስረዳት ለአሜሪካም ለኢንተርናሽናል ኮሚኒቲውም በተለያየ መንገድ በተለያዩ ድርጅቶችም እንደዚሁም በግለሰቦች ኢትዮጵያ ውስጥ የተፈጠረው ነገር በትክክል ሌላው የዲፕሎማቲክ ኮሚኒቲ ዓለም አቀፉ ዲፕሎማ ኮሚኒቲ እንዲገነዘበው የተደረገ ጥረት አለ። ከዚህም በኋላ እኛም በተለይ የአማራ ማህበር በሜልበርን ወደፊት የምናደርገው ኢትዮጵያ ውስጥ አማራ ወይም የተለያዩ የኢትዮጵያ ክፍሎች ሲቪላውያን በየቀኑ እየተገደሉ ነው። የተለያዩ እንትኖች ይፈጸማሉ። ይሄ እንዲስተካከል ሁላችን ጥረት እናደርጋለን። ለኢንተርናሽናል ኮሚኒቲውም የኢትዮጵያ ሁኔታ በአግባቡ እንዲረዱት እና ተገቢ የሆነ አቋም እንዲይዙ የምናደርገው ጥረት ይኖራል። በሚዲያም በተለያዩ መንገዶች ይህንን አጠናክረን የምንቀጥል ይሆናል ማለት ነው። ሜልበርን ውስጥ የዩናይትድ ስቴትስ ቆንስላ ጽፈት ቤት አለ። ከነዙህ ካሉት የቆንስላው አካላት ጋር ለመገናኘት እድሉ ገጥማችኋል ወይስ ለወደፊቱ ይህንኑ ተቋማችሁን ለማስረዳት በውጥናችሁ ውስጥ አለ? በውጥናችን ውስጥ አለ። ይህን መግለጫ እንግዲህ እዚህ አውስትራሊያ ለሚገኘው ቆንስላ ጽፈት ቤት በኢሜይል እንልካለን። እንዲሁም ዋይት ሀውስ የዩናይት ስቴትስ ኦፍ አሜሪካ የሚገኝበት ባይደን አስተዳደር በቀጥታ በኢሜይልም በሪኮመንዴ እንልካለን። ይሄንን በዚህ መልክ እንዲደርሳቸው እናድርጋ ወደፊትም እየተነጋገርን የበለጠ በውልቃይትም በራያም እንዲሁም በሌላው እንደምታውቀው የአማራ ሕዝብ በየቀኑ በየቀኑ ሀያ ሰላሳ ሰው እንዲሁም መቶ ሁለት መቶ ሰው በየቀኑ ይሞታል። ይሄም ሌላውም ኢንተርናሽናል ኮሚኒቲውም አሜሪካም እንዲገነዘቡት የተለያየ ጥረቶችን እናደርጋለን። ከዚህ በኋላ ኮንታክት እናደርጋቸዋለን ያለውን ሁኔታም ለማስረዳት ከዚህ በኋላ ምንችለውን ሁሉ ጥረት እናደርጋለን። የወልቃይት ጠገዴን የወደፊት እጣ ፈንታ አስመልክቶ በምን አይነት መልክ ነው ወደፊት ይሄ ጥያቄ ህጋዊ የሆነ ምላሽ እንዲያገኝና ለአንዴ ለመጭና ለመጨረሻ ጊዜ እንዲፈታ ለማድረግ የሚቻልበት ብልሃት ምን መሆን አለበት የሚል አተያይ ነው በእናንተ በኩል ያለው። በፌዴሬሽን ምክር ቤት በኩል በርግጥ ጉዳዮች በዛ እየታዩ ነው። ኮሚቴ ተቋቁሞ፣ በምርጫው በኋላ በርግጥ ውሳኔ ይሰጥበታል። የወደፊቱ ኢትዮጵያ አከላለል በምን መልክ ቢሆን ነው መልካም የሆነ ለሁሉም ወገኖች ዘንድ ተቀባይነት ያለው መፍትሄ ሊበጅለት ይገባል የሚል ሀሳብ አለ በእናንተ በኩል አለ። እንግዲህ እንደምታውቀው አሁን ያለው የመንግስት አወቃቀር ባለፉት ሀያ ሰባት ሰላሳ ዓመታት ፒልፍ ኢህአዴግ ተግባራዊ ያደረገው ነው። እና የወልቃየትም የራያም ጉዳይ ከዚህ የመጣ ይመስለኛል። ከዛ ባሻገር ግን ወልቃየት ራያ ወደ ትግራይ ሲካለል መጀመሪያውንም በጉልበት ነው። በጉልበትም መወሰዱ ብቻ ሳይሆን ወልቃይት እና ራያ አካባቢ በጣም ከፍተኛ የሆነ ለዓመታት ከባድ የሆነ የሰብአዊ መብት ጥሰት ሲፈጸምበት ነው የኖረው። መግለጫው ላይ እንደጠቀስ ነው ብዙ ወንድሞቻችን እህቶቻችንም በስደት ከማንም በፊት ስደትን የጀመሩት የወልቃይት አካባቢ ተወላጆች ናቸው እና አሁን ከቀያቸው ተፈናቅለው በዲያስፖራ በዚህ እንደምታውቀው አውስትራሊያ በጣም ከፍተኛውን የስደተኞች እንትን የያዙ የወልቃይት አካባቢ ተወላጆች ናቸው እና ወያ ህይወት መስዋዕትነት የከፈሉ ናቸው እና የወልቃይት ትግል ባለፉት ሰላሳ አርባ ዓመታት ጀምሮ ኢህአዴግ ስልጣን ሳይዝ በፊት የተጀመረ ነው። አሁን በተፈጠረው ሁኔታ አሁን ወደ አማራ ክልል ተተካሏል። ወደፊትም እንዴት ነው መሆን ያለበት የአካባቢው ለማንም ሊጠቀም የሚችለው አካባቢ ሲረጋጋ ነው። ለትግራይም ሆነ ለአማራ በግጭት ውስጥ ማንም ተጠቃሚ ይሆናል ብለን አናምንም። ተሻለ የሚሆነው ሁሉም በሰላም ቢኖር ነው። ስለዚህ ወልቃይትም ሆነ ራያ ህዝቡ የሚፈልገው ወደነበረበት ወልቃይትም ወደ ጎንደር፣ ራያም ወደ ወሎ እንዲመለስ እና ሰው በሰላም ተከባብሮ ተቻችሎ እንደ ድሮ ድሮ እኮ ከትግራይም መጣ ከጎንደርም ሄድ ከጎጃም ሄድ ከሌላ ቦታም ሄደ ሰርተ የምትኖርበት አጋጣሚ ነበር። አሁን ያ የለም። አሁን የምንፈልገው ማንም ሰው በሚናገረው ቋንቋ በሚያምነው እምነት መሰረት ጫና እንዲደርስበት በደል እንዲደርስበት እንዲሞት እንዲፈናቀል አንፈልግም። ተቻችሎ ሰው እንዲኖር እና ቀድሞ ወደነበረበት ቢመጣ የተሻለ ነው የሚሆነው። አለበለዛ አሁንም የወልቃይት ጉዳይ የራያ ጉዳይ ዳግም የሚነካ ከሆነ የኢህአዲግ ስርዓትንም ለመጣል የመጀመሪያው ካታሊስት የነበረ የወልቃይት ጉዳይ ነው እንደምናውቀው። ስለዚህ ዝለጤ ምፍቴ አያመጣም። አሁንም የወልቃይትን ጉዳይ ዳግም ጥያቄ ማንሳት እና አሁን ባለበት ቢቀጥል ለሁሉም የተሻለ ነው ብለን እናምናለን። አቶ ሳሙኤል አበበ በሜልበርን የአማራ ህብረት ጊዜያዊ ሊቀመንበር፣ ስለ ቃለ ምልልሱ እናመሰግናለን። እኔ አመሰግናለሁ ካሳሁን፣ እግዜር ይስጥልኝ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።